ባይደን ትላንት ሐሙስ ለመጀመሪያ ጊዜ ለአሜሪካ ሕዝብ በቴሌቪዥን ባስተላለፉት አብይ ንግግራቸው የኮቪድ-19 ወረርሽኝ መላው አገሪቱን ያሽመደመደበትን አንደኛ ዓመቱን በማሰብ አሜሪካውያን ከፊታቸው የተደቀነውንም ፈተና አብረዋቸው እንዲወጡ እርዳታቸውን ጠይቀዋል። የዋይት ሀውስ የቪኦኤ ዘጋቢ ፓትሲ ውዳስኳራ ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም ጤና ድርጅት የኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን ካስታወቀ አንደኛ ዓመቱን ይዟል። ከዚያን ጊዜ አንስቶ እስካሁን በመላው ዓለም ከሁለት ነጥብ ስድስት ሚሊዮን በላይ ሰዎች ሲሞቱ በዩናይትድ ስቴትስ ደግሞ ከአምስት መቶ ሰላሳ ሺህ ሰዎች በላይ ሕይወታቸውን አጥተዋል። ሁላችንም አንድ ነገር አጥተናል። የጋራ ሥቃይ፣ የጋራ መሥዋዕትነት በሰዎች ሕይወት መጥፋትና ሁላችንም ሕይወታችንን የተቀማንበት ዓመት ነበር። ፕሬዚደንት ባይደን ወደ ሥልጣን ከመጡ ከሀምሳ ቀናት በኋላ ትናንት ሐሙስ ለመጀመሪያ ጊዜ በአገሪቱ የመገናኛ ብዙሃን በቀጥታ ባስተላለፉት አብይ ንግግራቸው አስተዳደራቸው ወረርሽኙን ለማስወገድ ያለውን ዝርዝር እቅድ ይፋ አድርገዋል። በአንድ መቶ ቀናት ውስጥ አንድ መቶ ሚሊዮን ሰዎች ለማስከተብ ያስቀመጡት እቅድ ከታሰበው በላይ መሄዱንም ተናግረዋል። በእርግጥ ለነገሩ በአስተዳደር የመጀመሪያዎቹ መቶ ቀናት ውስጥ መቶ ሚሊዮን ሰዎችን እናስከትባለን በማለት ያስቀመጥነው ግብ በስልሳዎቹ ቀናት ውስጥ ለመድረስ እየተቃረብን ነው። የትኛውም ሀገር ይህንን አላደረገም። ባይደን ሁሉም ክፍለ ግዛቶች ክትባቱን መውሰድ የሚችሉትን ሁሉንም አሜሪካውያን እስከ ግንቦት ወር መጀመሪያ እንዲያስከትቡ መመሪያ ሰጥተዋል። ይሁን እንጂ በርካታ መሰናክሎችም ተደቅኖባቸዋል። አንዳንዶቹ አሜሪካውያን ክትባቱን ለመውሰድ እያንገራገሩ ሲሆን፣ አንዳንድ የክልል መንግስታትም የፌዴራል መንግስቱን የጤና ደንቦችና ትዕዛዛትን መከተል አይፈልጉም። ለምሳሌ በቴክሳስ የፊትና የአፍንጫ ጭንብል የማድረጉ አስገዳጅነት እንዲቀር ተደርጓል። ፕሬዝደንት ባይደን እንዲህ ይላሉ። የፊትና አፍንጫ መሸፈኛውን ጭምብል ማጥለቅ ሕይወትን ለማዳን ከሚደረጉ ነገሮች ውስጥ አነስተኛው ነው። ይሄ አንዳንዴ ሊከፋፍለን ይችላል። ክፍለ ግዛት ከክፍለ ግዛት ግን አብረው ተባብረው እንደ መስራት እርስ በርሳቸው ይናቆራሉ። ተንታኞች እንደሚሉት በክትባቱና በጤና ደንቦች ላይ ፖለቲካዊ ልዩነቶች ጥላቸውን አጥልተዋል። በተለይም ወረርሽኙ ገና በተከሰተባቸው የመጀመሪያዎቹ ዓመታት ላይ ልዩነቶቹ እጅግ የጎሉ ነበሩ። በሺካጎ ዩኒቨርሲቲ የህዝብ ፖሊሲ የሃሪስ ትምህርት ቤት ዲን የሆኑት ካትሪን ቤከር እንዲህ ይላሉ። ሰዎች ስለ ህዝብ ጤና የተምታቱ መልእክቶችን እየሰሙ ነው። የፖለቲካ ሁኔታው በጣም ጫፍና ጫፍ ሆኗል። ስለዚህ በህዝቡ ዘንድ ጤናን አስመልክቶ በሳይንስ ላይ ያለው ጥርጣሬ ለህዝብ የሚተላለፉ የጤና መልእክቶችን ጎትቷቸዋል። በእርግጥ ሰዎች ከሚሰማቸው የተምታቱ መልእክቶች አንጻር ተነስተው መሆኑ ይገባኛል። ይሁን እንጂ ይህ ነገር ዘላቂ ጉዳት ከሚያስከትሉ ነገሮች አንዱ ይመስለኛል። ትናንት ጠዋት ላይ ባይደን የአንድ ነጥብ ዘጠኝ ትሪሊየን ዶላር የተመደበለትን የኮሮና ቫይረስ የእፎይታ ህግ ፈርመዋል። ኢኮኖሚውንም ለማነቃቃት ጭምር ሲባል በህግ አውጪዎቹ ምክር ቤቶች የወጣው ይህ ህግ ከሪፐብሊካን አባላት የአንዳቸውንም ድጋፍ አላገኘም። በተወካዮቹ ምክር ቤት የሪፐብሊካን መሪ የሆኑት ኬቪን መካርቲ ምክንያቱን እንዲህ በማለት ያስረዳሉ። ይህ ይህግ የነፍሳድን ህግ አይደለም። ገንዘቡም የእርዳታ ሂሳብ አይደለም። ይልቁንስ የግራ ክራሪዎች ከወረርሽኙ በፊት ያቀረቡት የውጭ ዝርዝር ነው። ፕሬዚደንት ባይደን የኮቪድ-19 የእፎይታ ህግ የሚሰጠውን ጥቅም ለአሜሪካ ህዝብ ለማስረዳት ከሚቀጥለው ሳምንት ጀምሮ በተለያዩ የአሜሪካ ግዛቶች እርዳታው ይኸውላችሁ በሚል የጉዞ ፕሮግራም የሚያደርጉ መሆኑም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።